ከ ከአሜሪካ ወደ አስመራ የተላከውን ቆንሲል ስም ም ታውቀዋለህ? የለም አላውቅም። ቆንሲሉ ከመጡ ጀምሮ እስከዛሬ ድረስ ወደ አገራቸው ተመልሰው ያውቃሉ? የለም ተመልሰው አያውቁም። አገረገዥውን ለግብዣ ቤት ጠርታቸው ነበር? የለም አልጠራኋቸውም። ክረምቱን የምትከርመው የት ነው? አዲስ አበባ ከተማ ውስጥ ሳይሆን አይቀርም። እዚህ ከመምጣታችሁ በፊት የት ከረማችሁ? የፈረንሳይ አገር ከርመን መጣን። እዚህ ከተማ ውስጥ አያሌ ሰዎች ታውቂያለሽ? ጥቂት ሰዎች ብቻ አውቃለሁ። ጃንሆ የእግረ መንገዳቸውን ትምህርት ቤታችሁን ጎበኙላችሁ? አዎን ጎብኝተውልናል። ዛሬ እግር መንገዳችሁን ወደ ጥሩነሽ ቤት ሄዳችሁ ልትጠይቋት ትችላላችሁ? አዎ እንችላለን። የዲፕሎማቲክ ስራ የሚሠራ ዘመድ አለህ? አዎ አለኝ። ወደ አሜሪካ ለመሄድ እድል ገጥሞህ ያውቃል? አዎ፣ ለሁለት ወር ሄጄ ነበር። የሚመጡት አገረ ገዢ ከዚህ በፊት የትኛውን አገር ይገዙ ነበር? ያሩሲ ጠቅላይ ግዛት ገዢ ነበሩ። የተማሪዎቹ ጠባይ አስተማሪውን ስላላስደሰተው ሕጉን የሚያጠነክረው ይመስልሃል? ምናልባት ያጠነክረው ይሆናል። አስተማሪ ለመሆን የጋለ መንፈስ አለው የለውም? አሜሪካ ውስጥ ታሪካዊ ሥራ የሠሩ ብዙ ሰዎች ይገኛሉ። አዎ ሞልተዋል። የመጽሐፍ ቤቱ ኃላፊ በደግነታቸው የታወቁ እንደነበሩ ታውቃለህ? አዎ ደግነታቸውን አውቃለሁ። ወታደሮቹ ጦርነት መግጠማቸውን ከየት ሰማህ? ከባልንጀራዬ ደብዳቤ ደረሰኝ። ጉዳዩን በግልጽ እንድንነግራቸው ትፈልጋለህ? አዎ፣ በግልጽ ንገሯቸው። ወደ ውጭ አገር ለመሄድ እድል ቢገጥምህ የት መሄድ ትፈልጋለህ? ወደ ኢትዮጵያ መሄድ እፈልጋለሁ። አቶ ለማ ለአንተ ዘመድህ ነው? አዎ፣ ዘመዴ ነው። የዲፕሎማቲክ ስራ ያስደስትሃል? በጣም አይደለም። እጃን ሆይ ግቢ። ጉዳይ አስፈጻሚውን ታውቀዋለህ? የለም፣ አላውቀውም። የጠቅላይ ግዛቱ መስሪያ ቤት ጉዳይ አስፈጻሚ አለው? አዎን፣ አቶ ለማ ጉዳይ አስፈጻሚ ነው። ተማሪዎቹ ክረምቱን የትኛው ትምህርት ቤት ከረሙ? ምኒልክ ትምህርት ቤት ከረሙ። መዝጊያውን የገጠመው ማን ነው? ሠራተኛው ነው። እግረ መንገድህን ትጠይቀናለህ? አዎ፣ ምናልባት ትጠይቃችሁ ይሆናል። ወደ ቤታቸው ሲሄዱ እግረ መንገዳቸውን አንተ ዘንድ መጥተው ነበር? አዎ መጥተው ጠየቁኝ። ቪዛዬን ከአሜሪካን ቆንስል አመጣህልኝ? የለም ገና አልሄድኩም። በግልጽ መኪና ሆኖ ከተማውን ይዞር የነበረው ማን ነበር? ማን እንደ ነበር አላውቅም። አቶ ተሰማ የተናገረው ነገር ግልጽ ይመስልሃል? የለም በጣም ግልጽ አይመስለኝም። የተባበሩት መንግሥታት ድርጅት ዋና መስሪያ ቤት የት ነው? ኒውዮርክ ውስጥ ነው። የስራውን ድርጅት በጣም ወድኸዋል? አዎ፣ በጣም ወድጀዋለሁ። ለስራው ተመልካች ሆነው ነበር? አዎ፣ ነበርሁ። አሁንም ነኝ። ለዚህ ጉዳይ ተመልካች ማን ነው? አቶ ተሰማ ነው። የእናንተ ድርጅት ዓላማ ምንድን ነው? ለድሆች ልጆች ትምህርት ቤት መሥራት ነው። መኪናህን አሰራህ? አዎ ትናንት አሰራኋት። ጃንሆይ አዲስ ቤተ መንግሥት አሰሩ። ሁለት አዳዲስ ቤተ መንግሥቶች አሰሩ። ትምህርቱን በጨረሰ በሳምንቱ ሥራ አገኘ። አዎን ጥሩ ሥራ አገኘ። ለማና ከበደ ዋሽንግተን በመጡ በሦስት ወራቸው ተማሪዎች ሆኑ። የለም አልሆኑም። የጥሩነሽ ልጅ ባገባች በሁለት ዓመቷ ወደ ፈረንሳይ አገር ሄደች። አዎ ለትምህርት ሄደች አሜሪካ በገባህ በወርህ ምን አደረግህ ትልቅ የታሪክ መጽሐፍ አነበብሁ? አልማዝና ከበደ በተጋቡ በሳምንታቸው የት ሄዱ ወደ አውሮጳ ሄዱ ትምህርት ቤት በገባችሁ በሁለት ሳምንታችሁ ስለ ትምህርት ቤቱ ማወቅ ትችላላችሁ? የለም፣ አንችልም። ገንዘቡ በመጣ በወሩ ደሞዝ ተሰጠ? የለም፣ አልተሰጠም። ብርቱካኑን በተከልህ በወሩ የት ሄደህ ነበር? ወደ ከተማ ሄጄ ነበር። የውጭ ጉዳይ ሚኒስቴር በሆነ በሶስት ዓመቱ የት ሄዶ ነበር? ወደ ፈረንሳይ አገር ሄዶ ነበር። በሄዳችሁ በዓመታችሁ ከአሜሪካ ተመለሳችሁ? አዎ፣ በዓመታችን ተመለስን። በመጣችሁ በማግስቱ የት ሄዳችሁ? ሲኒማ ቤት ሄደን ነበር። በተሾሙ በወራቸው ምን አደረጉ? ምንም አላደረጉም። ባየሁ በወሩ ሞተ። አሁን ባየሁት በወሩ ሞተ። ጥሩነሽ በታጨች በአምስተኛው ዓመት ባል አገባች? አዎ አገባች። አባትሽ በመጡ በዓመታቸው አስተማሪ ሆኑ? አዎ አስተማሪ ሆኑ። በተያያችሁ በሦስተኛ ወር መኪና ገዛችሁ? አዎ ገዛን። ባገባህ ባመትህ ቤት ሠራህ? አዎ ሠራሁ። ስለ አውሮጳ በተናገርሁ ባመቴ ወደ አውሮጳ ሄድህ? የለም አልሄድሁም።